d.j fat that's a brand name that's a brand name i stand behind it i guarantee it they know that even if they don't know me any more than they know the, the, the chairman of general mills ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ሙዚቃ ፕሮግራማችን ተጀምረዋል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ ለሚቀጥሉት 30 ደቂቃዎች ያህል አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሚን ጀምር ያለሁኝ። ዛሬ እንግዳም አለኝ። እስቲ ከዚህ ሙዚቃ በኋላ እንግዳይን ደግሞ አስተዋውቃቸዋለሁ። So you need to

አሁንም አስተዋወቃችሁ ሰው ከዚህ በፊት ያደመጣችሁት ሙዚቃ ባለቤት ነው። እኔ ከማስተዋወቅ ራሱ ስሙን በደንብ አስተዋውቆ ፕሮግራማችን እንጀምራለን አለው። ሮፍናን እባላለሁ። በቅርቡ አዲስ አልበም ለቅቅ ያለው ነጠብራቅ ይባላል። አሁን የሚሰማችሁት ሙዚቃ ከዛ ላይ የተወሰደ ያው፣ አዲስ አልበም ለቃሃል። እያደመጥን ነው። በጣም ጥሩ አልበም ነው። እንኳን ደስ አለ። በመጀመሪያ እንዴት ሙዚቃ ጀመርክ? እንዴት ነበር ሙዚቃ አጀማመርህን፣ አሁን ያለህበትን አጠራሪያ ብታስተዋውቀን ደስ ይለኛል። ሙዚቃ አጀማመር ያው እንደ ብዙዎቻችን ተወልደ እንዳደ ሰዎች አቅራቢያ ባሉ ነገሮች ላይ የጀመርኩት ዲጄኝ አንዱ መንገድ ነበረ። እንዲሁም ኢንስትሩመንታል መጫወት ከዛ የራሴ ሙዚቃዎች መጻፍ ጀመርኩኝ። ከዛ አሁን እንግዲህ አለም ላይ ጥሩ ተቀባይነት ያለው የሙዚቃ አከ ዣንራ ወይም ስታይል ኤሌክትሮኒክ ሙዚቃ፣ በዛ ውስጥ ጥናቶችን ማድረግ ጀመርኩኝ። እንዲሁም ደግሞ እኛ ሀገር የሚገኙ የተለያዩ የማህበረሰብ ሙዚቃዎች ላይ እንደዚህ ቅናት ማድረግ ጀመርኩኝ። ከዛ መጽፋቸውን ሙዚቃዎች በዚህ በኤሌክትሮኒክ ጀንራ ውስጥ የእኛን የኢትዮጵያውያንን ቃናዎች እዚያ ውስጥ በመክተት የራሴን የሙዚቃ ስልት በማዳበር ወይም በመፍጠር በዛ ውስጥ ይህንን አልበም እንግዲህ ከስድስት ዓመት የስቱዲዮ ፕሮዳክሽን በኋላ እናንተ ለአድማጭ እንዲደርስ በቅቷል ማለት ነው። በጣም አሪፍ። ለብዙ አድማጮቻችን ግልጽ ለማድረግ ኤሌክትሮኒክስ ዳንስ ሚዚክ ወይም ኢዲኤም ምን አይነት የሙዚቃ ስታይል ነውስ? ኤሌክትሮኒክስ ሙዚቃ ማለት አሁን እኛ የምናውቀው መሳሪያዎች አሉ። አሁን ለምሳሌ አኩስቲክ የምንለው የ ዋሽንት ሊሆን ይችላል፣ ቦክስ ጊታር ሊሆን ይችላል፣ ድራሞች። እንደዚህ በከእንጨት ነክ ከተሰሩ መሳሪያዎች የምንሰማው ድምጾች አሉ። የአኩስቲክ ሙዚቃ የምንወድ ሰዎች አለ። ከእንደገና ደግሞ የባንድ ደግሞ ሙዚቃ አለ። ኤሌክትሪክ ጊታር፣ ፒያኖ ማለት የባንድ ላይ የሚጫወቱት ኪቦርድ የምንለው ማለት አይነት ፒያኖ ድምፆች፣ የተለያዩ ኦርጋን ድምጾች፣ እነዚህ ጀነሬት የሚደረጉት የሳውንድ መገኛ ነው። ቤዚክ ኤሌክትሮኒክ ሳውንድ ያስባለው ያኛው ከአኩስቲክ በጅ ከሚነኩ መሳሪያዎች ይፈጠራል ድምጾቹ። ይሄኛው ኤሌክትሮኒክ ሙዚቃ ደግሞ ሲሆን የሶፍትዌር ሳውንዶች ናቸው። የሶፍትዌር እና ከተለያዩ ቺፕ ሴቶች ጀነሬት የሚደረግ ሳውንድ ነው። እሱን ሳውንድ ድራም አለው ውስጡ፣ የድራም ሳውንድ አሁን ብዙ አሁን ሀውስ ሚዚክ የምንሰማቸው ሳውንድ ወይም አሁን አለም ላይ የምንሰማቸው የሂፕ አፕ ድምጾች፣ ኤቶዌት ድምጾች፣ ብዙ የምንሰማቸው ድምጾች በአንድ የሚጫወተው አይደለም መ አስተውለነዋል። ያ ጄኔሬት የሚደረገው ከኮምፒውተር ሳውንድ ነው። የባንድ ሳውንድ አይደለም። እኔ ያደረግኩት ምንድን ነው፣ ያንን ኮምፕሊት ወሰድኩና እንደ ማንኛውም አርቲስት ያው አዲስ ሙዚቃ መጽሐፍ ይጠበቅብሀል እንደ ማንኛውም ሰው አዲስ ፍጥም ዜማ ያ ፈጠራ እንዳለ ሆኖ ሁለተኛው የቤት ስራ የምንነበረ እኔ ያንን ሳውንድ ከ ከዚህ ከኤሌክትሮኒክ ከኛ የዋሽንት ልትለው ትችላለህ የክራር እንዲሁም ደግሞ ከቅኝቶቻችን ጋር ማች የሚያደርግበትን መንገድ ፈለኩኝ ማለት ነው። ያ በጣም ጥሩ ጥሩ የሆነ እንደምትሰማው ቆንጆ የሆነ ነገር አመጣ። መጨረሻ ላይ ትንሽ ግን የቤት ስራዎች ነበሩት። ሳውንዱም፣ አሁን ይሄኛውም ዣንራ ሁለቱንም አንድ ላይ ፊዝ ዳርጎ ውስጡ ትሰማዋለህ። የእኛንም ነገር ኤሌክትሮኒክ ሳውንድ ማለት ነው። የሙዚቃ ባክግራውንዱ ነበረ። አሁን ለምሳሌ ለማስተካከል ቅኝቶች ቤት ጀምሬ የነበረ ትምህርት ቤት ሙዚቃ መማር ግን ያው የእኔ ደግሞ አካሄድ ብዙም ከዛ ጋር አስተሳሰቦች ስለተጋጩብኝ ለማቆም ተገደድኩኝ። ግን ከዛ በኋላ ጥናቱን በሙሉ በራሴ ነው ማድረግ የነበረው እንዲሁም ደግሞ እዚሁ እኛ ሀገር፣ አሁን የተለያዩ ሀገሮች ላይ በመሄድ ሳምፕል በማድረግ ብሄረሰብ ሙዚቃዎችን እንዲሁም ደግሞ ስቱዲዮ ድረስ እንደ ትልልቅ ሰዎች ከእኔ በእድሜን በሙዚቃን በእውቀትም የሚበልጡ ብዙ ትልልቅ ሰዎች ዊሊንግ እነሱ የነበራቸውን እነሱንም በማምጣት ከእነሱ ጋር ጥናት በማድረግ እንዲሁም ባህላዊ መሳሪያ ተጫዋቾችን ከነሱ ጋርም እንደዚህ እና ያ በራሱ ከትምህርት ቤት በጣም በላይ ትልቅ የገበየውበት እና ራሴንም እንደ ሙዚቀኛ የገነባውበት ነው። እያስባለሁ። በጣም አሪፍ። እስኪ እንደዚህ ማለት አሁን ካልከዋታም ጋር አልበሙ ውስጥ ይገልጽልኛል ብለህ የምታስበው ሙዚቃ እንጋብዛቸው፣ በአንተ ምርጫ። እሺ ስለዚህ ለምሳሌ አሁን ተያይዘው አልበሙ ላይ ተያይዘው የተቀመጡ ትራኮች አሉ። አንዱ እንደ ቀጣዩ ኢንትሮ ነው። ሁለቱ አንድ ላይ ብትጋብዝልኝ ደስ ይለኛል። አዴ ዶርዜ የሚል የዶርዜ አካባቢ ሙዚቃ ነው። መጀመሪያ አድማጮች ትክክለኛውን የነሱን ባህል እዛ አካባቢ የሚጫወቱትን ጨዋታ እንዲያውቁት በዛ የተሰራውን የአካፔላ ወይም በድምጻቸው ብቻ የተጫወቱትን አብረን የሰራ ነው ሙዚቃ የአንድ ደቂቃ ኢንትሮ ነች። እሷን ከነ ቀጣዩ ካለው ጋሞ ደሬ ከሚለው ሙዚቃ ጋር አንድ ላይ እንዲሰሙት እጋብዘኛለሁ። ሁለተኛው ሙዚቃ ያው ደፍኒትሊ አሁን ያልኩን ነገር ወደ ኤሌክትሮኒክ ሚዚክ ሲመጣ የሚሰጠን አውትፑት ነው ማለት ነው ብዬ አስቀምጦ ይችላል። በጣም ጥሩ። እሱን ሙዚቃን ነው የሚወደድኩት ነው። በተለይ ጋሞ የሚለው በጣም የሚወደድኩት ሙዚቃ ነው። እሱን አስደምጠን እንመለሳለን። I don't know. I Nai Nai Babana, I na uh, am ah, Nabayana, I am Divina, I am Moschana, Yatanagi Naina, Yatok, Yalaji, Ramalu, Gamu, Adi Sababa, Rofnan. どっちがろう

Ya deli ji, hazna tak ma chot nangi. Kamadre, incha dre, kamona, incha na, durze na, rokona, desona, adi dre, na, shelena na, mamijna, karasena. And I talk my thoughts on Jesus የተከበራቸው አድማጮቻችን ተመልሰናል። ማስተናገዳቸው ዲጄ ፋቱ ነኝ። እንግዳ አለኝ፣ ከኢትዮጵያ ድረስ ደውዬ እዚህ በስቱዲዮ የምንነጋገረው ሮፍናን ይባላል። አዲስ ሙዚቃ አልበም አውጥቷል፣ ነጸብራቅ። እንግዲህ አብረና አለን። አሁን ያደመጣችሁትን ሙዚቃ ከእሱ አልበም ላይ የተጋበዘ ነው። ፕሮግራማችን ይቀጥላል፣ ከእሱ ጋር እየተጫወትን ነው። ና ፌስቡክ ፔጅ ላይ እንዳየሁት ባወጣበት ቀን ለብዙ ሰዎች ቆሜ እንትን ንግግር ምሰጥኒ ይመስለኝ ብለሃል እና ተመችቶኝ ነበር። እሱ ባ ራስታጣለ እያደረግህ እያወራ ነው ይመስለኝ በጣም ደስ ይላል። ቮካል ቮካል በድምፅም የራስህ ድምፅ ነው፣ ብዙዎቹ እዛ አልበሙ ላይ የሚደመጡት ልጠይቅህ ነው። ሰምቼው ስለማላቅ ይህን ድምፅ አዲስ ድምፅ ነው ብኝና ማን ነው እያልኩኝ እየጠረጠርኩ ነበርና ማን ነው ራስነ ሙዚቃዎች ድምፅ ያለህበት በድምፃዊ ነው የተሳተፍ በድምፃዊ በቅንብር ተሳተፍ ያለውኝ በሚክሲንግ ተሳተፍ ያለው ዜማ ቅንብ ዜማ እና ግጥም ድርሰት ላይ ተሳተፍ ያለው ማስተሪንግ ብቻ ነው። ማስተሪንግ ላይ ይሄኛውን ሳውንድ ደግሞ በጥሩ ጥራት እንድናገኘው በሚል ለንደን ሀገር የሚገኝ ኤክስቼንጅ ስቱዲዮ ይባላል። በጣም ትልቅ ስቱዲዮ ነው። እዛ ብዙ ሌጀንድ ሙዚቀኞች ማስተር ያስደርጋሉ እና እዛ ማስተር እንዲደረግ አደረግ ነው እንጂ የቀረውን ነገር የጻፉት የሚሰራውትን እንዲሁም ደግሞ ፊቸር ያደረጉኝ ደግሞ ሌሎች ሰዎችም አሉ። አልበሙ ላይ ወጣትም እንዲሁም ደግሞ በእኛ በኢትዮጵያ ሙዚቃ ታሪክ ውስጥ ጥሩ ቦታ ያላቸው እንደ አርቲስት ተፈሪ ደጀኔ አይነት ደራሲዎችም አንድ ትራክ ላይ የጋሞው ትራክ ላይ ቅድም ይሰማችሁት ላይ ማለት ነው የጋሞውን የጋሞውን ፓርት በመጽሐፍ አግዞኛል። ከዛ ውጭ ያለው የሚደርሰ በጣም ጥሩ እስቲ አንድ ሙዚቃ እንጋብዝና ደግመን በአንተ ምርጫ ነው የሚሆነው። ዛሬ አንድ ሁለት ሶስት የአንተ ሙዚቃዎች ደስ ይለኛል እንጋብዝና ከዛ ደግሞ ስለ ቻሌንጆች እናወራለንቸው። እሺ ራክ አስራ አራት ላይ ቀነኒሳ የሚል ሙዚቃ አለ። እሱንም ጋብዛቸው ተመልሳል ከቀነኒሳ ጋር እያያዛል ይያያዛል በትንሽ እሺ በቃ ልጋብዛችሁ እና እንመለሳለን። አድማጮቻችን አብራችሁን ሁኑ። ሮፍናን አለ ዲጄ ፋት ሱ ነኝ። እንግዲህ አሪፍ አሪፍ ሙዚቃዎች እየተጋበዛችሁ ነው። አስተያየቶቻችሁም ካላችሁ እዚህ ቪዮ አማሪክ የሚለው የፌስቡክ ፔጃችን ላይ ከስር ብጽፉልን በጣም ደስተኞች እንሆናለን። ቀነኒሴ እንስማ

you she said I'm a little bit of a little bit of a little bit of a little bit of a little bit of a little bit of a little bit of a little bit of a አደመጣችሁት ከሮፍናን ከአዲሱ ነጸብራቅ ከተሰኘው አልበሙ ላይ ቀለኒስ የተሰኘውን ሙዚቃ ነበር። በሱ ምርጫ የተጋበዛችሁት ሮፍናን አለ ከኢትዮጵያ፣ ዲጄ ፋቱ ደግሞ እዚህ ዋሽንግተን ዲሲ ከአሜሪካን ድምጽ ሬዲዮ ስቱዲዮ በቀጥታ ነው የምታደምጡን። ነጸብራቅ እንግዲህ ሀሳቡ ሮፍናን ወደ አንተ ልምጣና እንግዲህ ነጸብራቅ እንዳልከኝ ወደ ስድስት ዓመት ፈጅቷል። በዛ ላይ ሙዚቃውንም ዜማውንም ግጥሞቹንም አንተ ነው የሰራኸው ብዙ ማለት ከግማሽ በላይ የሆነውን እንትኑን አንተ ራስህ የሰራኸው። ጊዜም ፈጅቷል። ቀላል ነገር አይደለም። ከብዙ አንግል ሳየው ቀላል ነገር አይደለም። እነዚህ ነገሮች አቺቭ ለማድረግ ወይም ያሰብከውን ነገሮች ለማድረግ ምን ምን መንገዶች ትጠቀማለህ? እንዴት ነው አካሄድህ? አንተ መጀመሪያ የማስበው ማንኛውም ሰው ምንም አይነት ሙ ከመፍጠሩ በፊት ራስህን ፈልገህ ማግኘት የምትፈልገውን ነገር ታርጌትን ማወቅ ምንም አይነት አክሽን ከመውሰድ በፊት እዛ ውስጥ ከመግባት በፊት በትክክል ይሄ ነገር ለእኔ እወጠዋለሁ ትክክል አደርገዋለሁ ወይ ለእኔ ደግሞ ይሄ ነገር እኔን በስነ ስርዓት ይገልጸኛል ወይ ይሄንኝ ወይ እኔ ብለማወቅ መቻል አለብን። አንዳንድ ጊዜ ከመሀል እንድትቆረጥ የሚያደርገ ያንን አለማወቅ ነው ብዬ አስባል። ሁሉ ጊዜም ቢሆን ቻሌንጆች ይኖሩታል ማንኛውም ነገር ያልጠበቃቸው ማታቃቸው ይኖራሉ ብሎ ያላሰብካቸው ብዙ ዳገቶች ሊያጋጥም ይችላል። ዋንስ ግን ያንን አምነ ከገባህ በኋላ ለመማር ክፍት ትሆናለህ። ሰዎችን ለመጠየቅ ከሰዎች ጋር ለመቅሰም ክፍት ትሆናለህ። በደንብ ለምን በቃ ታርጌትህን ስለምታቅ፣ ስለዚህ ረጅም ጥናቶች ወስደውብኛል። እንደ እንግዲህ ማንኛውም አዲስ አበባ ተወልደ ስታድግ ብዙ የብዙ ማህበረሰብ ሙዚቃዎችን በትንሽ በትንሽ ታውቃለህ፣ ዲቴል ግን አታውቅም። ምክንያቱም የሆነ አካባቢ ስትወለድ ከአዲስ አበባዎች ስለአካባቢ ስለ አካባቢ ሙዚቃ በደንብ አውቀህ እሴቱን ቋንቋውን ለምደህ ታድጋለህ። እና እኔ ያንን ነገር ማግኘት እፈልግ ስለነበረ ግዴታ እነዚህ የሚፈልጋቸውን ሰዎች እያገኘሁ ከእነሱ ጋር ማጥናት ግዴታ የነበር ያ ነገር በጣም ረድቶኛል። ከእንደገና ደግሞ የኔን ወርክ ፍሎውም ጥሩ ኦሪጂናሊቲን እንዲይዝ ራሴን እንደመስል በጣም አግዞኛል ብዬ አስባለሁ። ከዛ በኋላ ግን ያለው ያው በቃ ዲተርምንድ መሆን አለበት፣ ዴዲኬትድ መሆን አለበት ለማንኛውም ነገር ለምንሰራው ስራ እስፔሻሊ ጥበብ ላይ አርት ላይ ስንቀመጥ ዞር ብለን ኦኬ ማህበረሰባችን እየሰማ ያለው ሙዚቃ ወይም እያየ ያለው ስዕል ወይም እያየ ያለው ፊልም ይሄ ነው ብለን እሱን በዛ ትሬንድ ውስጥ ነገሮችን ማስቀመጥ ስንጀምር ካለው ነገር የተለየ ስፔሻል የሆነ ነገር ይዘ መምጣት በጣም አይቻልም። ነገር ግን ሁልጊዜ ወደ ራስ ዞር ብለህ አይተ ነገሮችን አመዛዝነ ስትመጣ ሪስኩንም ቅድም እንዳልኩ ነው ላይወደድም ይችላል ብ ያንንም ሪስክ በቃ ተሸክመ ግን በቃ አትሊስት እኔም ይሄ ይገልጸኛል እኔ የሚሰማኝ እንደ ትውልድም እንደ ጀኔሬሽንም አሁን እንዳለም ሰው ይሄ ነው እኔን የሚሰማ እኔን የሚገልጸኝ ብዬ ሳስብ ያ ነገር አንድ ኤነርጂ ይሆነኛል፣ እና ያ ነገር በጣም እንድበረታበት እንድገፋበት፣ ነገሮችም በቃ ቀጥ አድርጌ እንድሄድ እንዲሁም ሲንግል ምንም ሳላውጣ ቀጥታ አልበሙም በቃ እንኩ እንድልም ድፍረቱንም ሰጥቶኛል ማለት ነው። ዋናው ነገር ግን ራስህን ማግኘት፣ ከዛ በኋላ ዴዲኬትድ መሆኑ። ያንን ነገር ካገኘህ በኋላ በጣም ዲተርሚንድ ሆነ መስራት ግዴታ ነው። ያለ ስራ ምንም ነገር ልታመጣ አትችልም። ሁሉም ነገር በስራ ምታገኙና፣ ያንን ካደረግ፣ ያው እንግዲህ ከዚህም በላይ ብዙ ነገር ይሄድ ይቻላል ብዬ አስባለሁ። ወደፊት ስምን አስባለሁ። አሁን ያለ ነገር ምንድን ነው? እንደ አቀምሰ ብቻ ሳይሆን እንደ አንድ ኢትዮጵያዊ እንደ አንድ አፍሪካዊም ዓለም ላይ የኛ ሙዚቃ ማየት እፈልጋለሁ። ዓለም ቢልቦርድ ቻርቶች ላይ በስነ ስርዓት የውጭ አገር የምንላቸው ማህበረሰቦች የኛን ነገር ደግሞ በተራቸው ሲሰሙ ማየት እፈልጋለሁኝ። ያንን ማየት ነው ህልሜ። እኛን በብዙ ነገር በኔጌቲቭ በሆነ ነገር ነው የሚያውቁን፣ እና አንዱ ደግሞ እንደ በብቻ እንደሚያውቁ ደግሞ በሙዚቃና በተለያዩ የጥበብ ስራዎቻችን እኛ ሊያቁን ይገባል ብዬ አስባለሁ። ምክንያቱም ከማንም የሚበልጥ ነገር እንዳለን አውቃለሁ በደንብና ና እግዚአብሔር ከፈቀደና ነገሮች እኔ ብቻ አደለውም፣ የተለያዩ ሰዎች ደግሞ በያሉበት ጥሩ ደረጃውን ኢንተርናሽናሉ ኮሚኒቲውን ማሸነፍ መግዛት የሚችሉ ነገሮችን መስራት ከቻልን አሁን ፊታቸውን ወደኛ የሚያዞሩበት ጊዜ ነው ብዬ አስባለሁ። እና ል በጣም አሪፍ እንግዲህ ያው ፕሮግራማችንም ሊጠናቀቅ ነው። የምትለው የመጨረሻ ቃል ካለ ተናገር፣ ና አንድ ሙዚቃ ደግሞ ይቀርባል። እሱን ጋብዘን እንሰናበታለን። ሁላችሁም ስላደመጣችሁን እጅግ በጣም አመሰግናለሁ። አይሆፕ ይህንን አልበም እንደምትወዱ ተስፋ አደርጋለሁኝ አይቲዩን ስለ ላይ አማዞን ላይ ታገኝታላችሁ። እዛ ያላችሁ ኢትዮጵያውያኖች ስለ አደረጋችሁ ቆይታ በድጋሚ አንተንም ፋክሱንም እዚህ ድረስ ስትደውለ ስለ አወራኝ በጣም አመሰግናለሁ። ፋክሱ በመጨረሻ ልጅ እኛ ትንሽ ጥጦ ጥጥ ስንል ፋክሱን እንሰማ ነበረ እንደ ዲጄ ሬዲዮ ላይ እና ብዙ ኢንስፓይሬሽን ሰጠን ነበረ እና ይህን መናገር ፈልጋለሁ። እኔም አንዱ ከነዛ ልጆች አንዱ ነኝ እና ይህንን መናገር ፈልጋለሁ ፋክሱ ወዳችኋለሁ በጣም አመሰግናለሁ። በጣም እኛም እናመሰግናለን። እንግዲህ ወደፊት መንገድ ሁሉ ደግሞ መልካም እድል እንመኛለን። አድማጮቻችንም እንግዲህ አይቲዩንስ ላይ በተለያየ ኦንላይን ሚዲያ ላይ ሙዚቃው አለ። ሮፍናን ይሰኛል ስሙ፣ አር ኦ ፒ ኤች ኤን ኤ ኤን ሪፍሌክሽን። በሶሻል ሚዲያ ላይም በዚህ ስም ታገኙታላችሁ። እንግዲህ ፕሮግራማችን ልንጨርስ ነው። የመጨረሻው ሙዚቃ ምንድን ነው? የመጨረሻው ሙዚቃ ላይ በማድ ሼፐርድስ ይህ ሙዚቃ ምኝ አንድ ሰዓት አለኝ፣ አልበሙ ላይ ወደ ወሎ ወደ ከሚሴ አካባቢ ያለ ካልቸር ነው። እሱን ወደ ኤሌክትሮኒክ ሙዚቃ ያመጣሁት እሱን ጋብዝልኝ። እሱን ጋብዝልኝ። በጣም በጣም እናመሰግናለን። መልካሙን ሁሉ እንመኝልሃለን። አድማጮቼ፣ ጋቢና ቪኦኤ ነበር ስታደምጡ የነበረው። ስለሰጣችሁን አስተያየትና አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። መልካም ቅዳሜ ቅዳሜና እሑድ ከጋቢና ቪኦኤ i yeah. <laughs> खोन राडियो सकल अमेरिक